አውሮፓና፣ ጀርመን፣ ፈረንሳይ፣ ምዕራብ ጀርመን፣ ቤልጂግ፣ ኔዘርላንድስ ና ሉክስምቡርግ ደቡብ ምስራቅ ሉክሰምቡርግ ውስጥ በምትገኘው በሸንገን ከተማ በጎርጎሮሳዊው 1985 ዓ ም ነበረ የድንበር ቁጥጥርን የሚያስቀረውን የሸንገን ስምምነት የተፈራረሙት የአምስቱ መንግስታት የያኔው ራእይ ሰዎችና እቃ ያለ አንዳች መሰናክል ከአንዱ ሀገር ወደ ሌላው እንዲዘዋወሩ ማብቃት ነበረ። ስምምነቱ በተግባር ከተተረጎመበት ከጎርጎሮሳዊው 995 ዓ ም ጀምሮ ያ ራእያቸው በአመዛኙ ገቢራዊ ሆኗል። ይሁንና የዛሬ ሰባት ዓመት ግድም አውሮፓን በመታው የኢኮኖሚ ቀውስ ሰበብ በክፍለ ዓለሙ ብሔረተኛ ፓርቲዎች ማንሰራራታቸው እና ከቅርብ ዓመታት ወዲህ ደግሞ አውሮፓ የሚገባው ተገን ጠያቂ ቁጥር መጨመር በሸንገን ስምምነት ላይ ከፍተኛ ጫና እያደረገ ነው። ከቅርብ ዓመታት ወዲህ ስምምነቱ እንዲሻሻል የሚጠይቁ በአንዳንድ ሁኔታዎችም እንዲቀር የሚወተውቱ መንግስታትና የፖለቲካ ቡድኖች ተነስተዋል። በተለይ ባለፈው የጎርጎሮሳዊ 2015 ዓ.ም ስምምነቱ በሚፈቅደው ነፃ ዝውውር ያልተመዘገቡ ስደተኞች የሜዲትራኒያንን ባህር በሚዋሰኑ ሀገራት በኩል ወደ ሰሜን አውሮጳ መጉረፋቸው ሲያወዛግብ ነው የከረመው። የሰሜን አውሮፓ ሀገራት በስተደቡብ የህብረቱ ድንበር የሆኑትን ሀገራት ተገን ጥያቄዎችን ሳይመዘግቡ በመልቀቅ ሲወቅሱ፣ ስደተኞች በብዛት የሚገቡባቸው ኢጣሊያና ግሪክን የመሳሰሉ የደቡባዊ አውሮፓ ሀገራት ደግሞ ከአቅማቸው በላይ የሆነውን ስደተኛ የመቆጣጠርም ሆነ የማስተናገድ አቅም የለንም ሲሉ ይከራከራሉ። ሀንጋሪን የመሳሰሉት ሀገራት ደግሞ ድንበራቸውን አጥረዋል። ስደተኞች በብዛት ከሚገቡባቸው ሀገራት መካከል አንዷ የሆነችው ስዊድን ቀደም ሲል ባስጠነቀቀችው መሰረት የሸንገን ስምምነት ያስቀረውን የድንበር ቁጥጥር ትናንት ተግባራዊ ማድረግ ጀምራለች። ዴንማርክም ከሰዓታት በኋላ በደቡባዊ ድንበሯ ተመሳሳይ እርምጃ መውሰድ ጀምራለች። የዶቼ ቬለው የብራስልስ ዘጋቢ ገበያው ንጉሴ፣ የሸንገን ስምምነት ፈራሚ የሆኑት እነዚህ ሀገራት የድንበር ቁጥጥር ማድረግ የጀመሩበት ምክንያት ግልጽና የሚጠበቅም ነበር ይላል በአውሮፓ ውስጥ ባለው የስደተኞች ቀውስ ምክንያት አባል ሀገሮች ከስምምነት ላይ ባለመድረሳቸው እያንዳንዱ ሀገር የራሱን እርምጃ እየወሰደ ነው። ለምሳሌ ስዊድን ይህን እርምጃ የወሰደችው ከሁሉም ሀገር በላይ ስደተኞችን ተቀብላ አሁንም በሳምንት አስር ሺህ የሚሆኑ ስደተኞች እየገቡ በመሆኑ ይህ ጫና በእኔ ላይ መቀጠል የለበትም በሚል የድንበር ቁጥጥር ነው ያደረጋቸው። ስለዚህ ይህ በተወሰነ ደረጃ የሚጠበቅ ነው። አንድ አይነት ጭነቱን የመካፈል ችግሩን የመጋራት ሁኔታ እስካልተከሰተ ድረስ አባል ሀገሮች ወደዚህ ሊሄዱ እንደሚችሉ አንዳንድ ሰዎች ይተቹ ነበር። ስለዚህ የዚያ ውጤት ነው ተብሎ ነው የሚጠበቀው። የስደተኞችን ዝውውር ለመክታት ታስቦ የተጀመረው ይህ አሰራር የሸንገን ስምምነት ባስተሳሰራቸው ሀገራት ውስጥ አሉታዊ ተፅዕኖ ማስከተሉ እንደማይቀር ከወዲሁ አስክቷል። ለምሳሌ ከዴንማርክ ዋና ከተማ ኮፕንሃገን ወደ ደቡባዊቷ የስዊድን ሶስተኛ ትልቅ ከተማ ማልሞ ሁለቱን ሀገራት በሚያገናኘው በኦርዞንድ ድልድይ በኩል በየቀኑ 15,000 ሰዎች እየተመላለሱ ይሰራሉ። ከትናንት ጀምሮ ተግባራዊ በሆነው አሰራር ከዴንማርክ ወደ ስዊድን የሚሄድ ባቡር ተሳፋሪዎች በሙሉ ኮፕንሃግን አየር ማረፊያ እንዲወርዱ ተደርጎ ፓስፖርትን ጨምሮ ሌሎች የጉዞ ሰነዶቻቸው በድንበር ጠባቂዎች ይመረመራሉ። 30 ደቂቃ ለሚወስደው ለዚህ ጉዞ እስከ 45 ደቂቃ የሚፈጅ የድንበር ቁጥጥር ይካሄዳል። ጊዜ ገንዘብ በሆነበት በአውሮፓ ቁጥጥሩ በተሳፋሪዎች እንቅስቃሴ ላይ ብቻ ሳይሆን በባቡር ኩባንያዎች ገቢ ላይም ተጽዕኖ አሳድሯል ለቁጥጥሩ የሚወጣው ገንዘብም ቀላል የሚባል አይደለም የዴንማርክ ባቡሮች ህጋዊ ያልሆኑ መንገደኞችን ይዘው ድንበር ቢሻገሩ ከባድ ቅጣት እንደሚጠብቃቸው ስዊድን አስጠንቅቃለች በገበያው አስተያየት የድንበር ቁጥጥሩ ከዚህም በላይ ትኩረት ሊሰጣቸው የሚገቡ ሌሎች ተጽዕኖዎችም አሉት በመጀመሪያ ደረጃ ትልቅ የሰብአዊ ቀውስ ሊያስከትል ይችላል ነው የሚባለው። ምክንያቱም ይህ የድንበር ቁጥጥር ስደተኞችን የሚያስቆም ሳይሆን ስደተኞቹ አደገኛ በሆነ መንገድ ለመግባት እንዲሞክሩ ያስገድዳቸዋል። ስለዚህ ሕይወታቸው አደጋ ላይ ሊወድቅ ይችላል። በሁለተኛ ደረጃ ህገወጥ የሰው አመላላሾችን ነው የሚፈጥረው። እንዲህ አይነቱ ቁጥጥር በግል መኪና ወይም በመርከብ በተለያየ መንገድ ገንዘብ እየተቀበሉ ሰዎችን የሚያሻግሩ ሰዎች ገበያ የሚከፍት ነው የሚሆነው። ይህ አንዱ እየታየ ያለና የሚያሰጋው ነገር ነው። በሁለተኛ ደረጃ በኢኮኖሚ ትልቁ ነገር የዚህ የሸንገን ውል በአውሮፓ ውስጥ ያለው የነፃ ዝውውር ነው። የነፃ ዝውውር ማለት ደግሞ የኢኮኖሚም ዝውውር ነው። የገበያ ዝውውር ነው። ያ ሁሉ ሰው ቢያንስ በስራው በወቅቱ ላለመድረስ የሚያመጣው የወጭ ቀላል ነገር አይደለም። በቀን ወደ መቶ ሰላሳ ሺህ ዩሮ የዴንማርክ ባቡር እንደሚከስር ነው በዚህ በመዘገየት ምክንያት የተገለጸ ያለው። ስለዚህ አጠቃላይ በሁለቱ ብቻ ሳይሆን በህብረቱ ውስጥ ያለውን የኢኮኖሚ እንቅስቃሴ በእጅጉ ነው የሚጎዳው። ይህ አንዱ ችግር ነው። በሁለት በሦስተኛ ደረጃ እንደተባለው ህብረቱ በመርህ ደረጃ አንዱ ትልቁ ፋይዳ ነው የሚባለው የአውሮፓ ህብረት ይህ የሸንገን ውልና የሸንገን ውል ያስከተለው የነፃ ዝውውርና የኢኮኖሚ ፍሰት ነው። ስለዚህ ይህንን ጥያቄ ውስጥ ነው የሚያስገባው። በእጅ በትልቁ የአውሮፓ ህብረትን ቀጣይነትና አንድነት ጥያቄ ውስጥ የሚያስገባ ነው የሚሆነው። ስዊድን፣ ዴንማርክ እንዲሁም ኖርዌይን የመሳሰሉት ሀገራት በአውሮጳ የተጠቀሱትን ተጽዕኖዎች ሊያሳድር ይችላል የተባለውን የድንበር ቁጥጥር ተግባራዊ ማድረጋቸው ህጋዊ ነው። በሸንገን ደንብ መሰረት ለጸጥታ ጥበቃ ሲባል ያልተጠበቀና ከቁጥጥር ውጭ የሆነ የስደተኞች እንቅስቃሴን ለመገደብ ሀገራት ሁኔታውን ለአውሮፓ ህብረት ኮሚሽን አሳውቀው ቁጥጥሩን ለሰላሳ ቀናት ተግባራዊ ሊያደርጉ ይችላሉ። አሰራሩ እንደ ሁኔታው እስከ ስድስት ወራትም ሊቀጥል ይችላል። በአጭር ጊዜ ውስጥ እዚህ ውሳኔ ላይ የሚደርሱት ሀገራት ደግሞ ዴንማርክ ትናንት እንዳደረገችው ለመጀመሪያ ጊዜ ለአስር ቀናት ስራ ላይ እንዲውል አድርገው ከዚያም በኋላ በየሃያ ቀኑ ለሁለት ወራት ሊያራዝሙት ይችላሉ። በገበያው አስተያየት ስዊድንና ዴንማርክ የድንበር ቁጥጥር እንዲጀምሩ ያስገደዳቸው የጋራ ችግር እስካልተወገደ ድረስ ችግሩ የሚያሰጋቸው ሌሎች የሸንገን ስምምነት ፈራሚዎችም የእነርሱን ፈለግ መከተላቸው አይቀርም። ቁጥጥሩም በጊዜያዊነት ብቻ ላይገደብም ይችላል። አሁን በዛ በተቀመጠው ሕግ ሳይሆን ባለው ችግር ምክንያት አባል ሀገሮች የራሳቸውን እርምጃ እየወሰዱ ነው ያለው እና እስከ መቼ ድረስ እንደሚሆንም የታወቀ ነገር አይደለም። ስለዚህ ችግሩ እስካልተፈታ ድረስ አሁን ከዚህ አጣብቂ መውጣት እስከሚቻልበት እና ሸንገን አደጋ ላይ ሆኖ ምናልባት የሕብረቱም ዋና መርህ ከመጣሱ በፊት አባል ሀገሮች በኮሚሽኑ አማካይነት አንድ የጋራ ስምምነት ላይ ካልደረሱና ችግሩ ካልተቃለለ በሕጉ መሰረት ለጊዜው በተወሰነ ገደብ ውስጥ መቆም ያለበት የደንበር ቁጥጥር ሊቀጥልም ይችላል። ስለዚህ አሁን ጊዜያዊ ነው ማለትም የሚያስቸግር ነው የሚሆነው። ችግሩ እስካለ ድረስ ሊቀጥል ይችላል። እንደውም ሌሎች ሀገሮችም ሊቀጥሉ ይችላሉ። ጀርመን ይቀጥላል፣ ኦስትሪያ፣ ግሪክ። ምናልባት ከቱርክም በኩል ያለው ደንበር ሊዘጋ ይችላል። በነገራችን ላይ ኖርዌይም ቀደም ብላ የአውሮፓ ህብረት አባል ሀገር ባትሆንም የሸንገን አባል ነች። ቀደም ብላ ይህንን እርምጃ ወስዳለች። የሸንገን ስምምነት ይህን መሰል ፈተና ውስጥ ቢገኝም የአውሮፓ ህብረት ባለስልጣናት ግን የስምምነቱ ደንቦች ተግባራዊ እየሆኑ መሆኑን ነው የሚናገሩት። ተቺዎች እንደሚሉት ግን የሸንገን ስርዓት ችግር ውስጥ ወድቋል። ስምምነቱን ለመታደግ ትክክለኛው መፍትሄም በአውሮፓ ድንበሮች ተገቢውን የጸጥታ ጥበቃ ማካሄድ ነው። እንደ አስተያየት ሰጪዎች ገበያውም በዚህ ሀሳብ ይስማማል። የዚህ ችግር ምንጭ አንዱ የስደተኞች የጋራ ፖሊሲ አለመኖር፣ የስደተኞችን ችግር አባል ሀገራት ለመጋራት ፈቃደኛ አለመሆናቸው ነው። ስዊድን በዚህ አመት ከህዝቧ ብዛት አንጻር አንደኛ ነች፣ ስደተኞችን በመቀበል ወደ መቶ ስልሳ ሺህ ስደተኞችን ነው የተቀበለችው። በሳምንት አሁን አስር ሺህ ሰው ይሄድባታል። ይህ ሁሉ እዚህ የሚያልፈው በዴንማርክ ነው። ዴንማርክ ግን ሀያ ሺህ ሰው ብቻ ነው የተቀበለችው። ስለዚህ እንዲህ አይነት የጋራ የሆነ ችግርን የመጋራት ነገር ከሌለ تجر من هو اللي كل ما له ይህንን የስደተኞች ፖሊሲ እና በጋራ የሚካፈሉበትን መንገድ በመፈለግ የሸንገንን ውል እንደገና ተግባራዊ ሊያደርጉ ይችላሉ። ሁለተኛው መንገድ ምናልባት ይሄ የየሀገሮችን ደንበር ከመጠበቅ ይልቅ ከምስራቅም ከደቡብም የአውሮፓን ደንበር ጥበቃ በማጠናከር ወደ አውሮፓ የሚገባውን የስደተኛ ቁጥር በመቀነስ አባል ሀገራት ላይ ያለውን ጫና መቀነስ ይቻላል። ስለዚህ በውስጥ ያለው ዝውውር እንዳለ ሊቀጥል ይችላል የሚለው አሰራርና ፕሮግራምም ተግባራዊ ሊሆን ይችላል። ይህ ነው እንግዲህ አንዱ እየተሄደበት ያለው ይህ ካልሆነ ግን ሁሉም የአውሮጳ ሀገራት ተጎጂ መሆናቸው አይቀርም። ድንበር ቁጥጥሩ በአጠቃላዩ የአውሮጳ ኢኮኖሚም ሆነ ማህበራዊ እንቅስቃሴ ላይ ተጽዕኖ ማሳደሩ ሳይታለም የተፈታ ነው። ዛሬ የአውሮፓ ክልል ከተሞች በጣም የተያያዙ ናቸው። ከፓሪስ ብራስልስ፣ ከብራስልስ ጀርመን፣ እነዚህ ሁሉ እንደልባቸው ባለው ፍጥነት ተንቀሳቀሰው ስራቸው ማከናወን ካልቻሉ ሁሉም ማህበረሰብ፣ ሁሉም ሀገር ነው በኢኮኖሚም በማህበራዊ የሚጎዳው። እና ይህንን አንድ የተደረሰበት የእድገት ደረጃ ወደኋላ ማጣት ስለማይፈልጉ ምናልባት የግድ መፍትሄ እንዲፈልጉ ሊያስገድዳቸው ይችላል የሚል ተስፋ አለ በአንድ በኩል። ስለዚህ ምናልባት የአውሮፓ ኮሚሽን በቅርቡ ይህንን ጉዳይ እንደገና ሊወያዩበትና መፍትሄ ሊያፈላልጉለት ይችላሉ የሚል ተስፋ አለ። የአውሮጳ ሕብረት ኮሚሽን በሸንገን ደንቦች ላይ ይደረጋሉ የተባሉ ማሻሻያዎችን በመጋቢት ወር ይፋ ያደርጋል ተብሎ ይጠበቃል። ማሻሻያዎቹም በአውሮጳ የውጭ ድንበሮች ላይ ጥብቅ ቁጥጥር ማድረግንና የአውሮጳን የተገን አሰጣጥ ሕግ ማሻሻልን ይጨምራሉ። አድማጮች፣ የዛሬው አውሮፓና ጀርመን ዝግጅታችን በዚሁ ያበቃል። ሳምንት በሌላ ቅንብር እንገናኛለን። እስከዚያው ደህና ቆዩን።